Rupanang, Jerman. ከሳምንት በላይ የህዝብና የፖለቲካ ድርጅቶች ተቃውሞዎች ተካሂደውባቸዋል። የውጭ መንግስታትም ማሳሰቢያና ማስጠንቀቂያዎች ሰጥተውባቸዋል። የፖላንድ ፓርላማ የፍትህ ስርዓቱን ለማሻሻል ይረዳሉ ብሎ ያጸደቃቸው ህጎች የተቃውሞ መነሻ ማሻሻያ የተባሉት ህጎች ለፍትህ ሚኒስትሩና ለጠቅላይ ሚኒስትሩ ከፍተኛ ስልጣን ይሰጣሉ መባሉ ነው። የመጀመሪያው ህግ የጠቅላይ ፍርድ ቤት ዳኞች በሙሉ ከኃላፊነታቸው እንዲነሱ የማድረግና ማን በኃላፊነቱ መቀጠል እንዳለበት የመወሰኑን ስልጣን ለፍትህ ሚኒስትሩ የሚሰጥ ነው። ይህ ህግ አቃቤ ህግም የሆኑት የፍትህ ሚኒስትሩ አሁን በስራ ላይ ከሚገኙት የጠቅላይ ፍርድ ቤት ዳኞች መካከል በስራቸው እንዲቀጥሉ ከሚያደርጓቸው በስተቀረ ሌሎቹም በሙሉ በአስቸኳይ ከኃላፊነታቸው እንዲያነሱ ስልጣን ይሰጣል። ሁለተኛው ህግ ደግሞ የጠቅላይ ፍርድ ቤት ዳኞችን አጭቶ ለፕሬዚዳንቱ ከሚያቀርበው ብሔራዊ የፍትህ ምክር ቤት አባላት አብዛኛዎቹ የገዢው ፓርቲ ፖለቲከኞች እንዲሆኑ መብት የሚሰጥ ነው። ሶስተኛው ህግ ደግሞ የበታች ፍርድ ቤት ዳኞችን የመምረጥና የማባረርን ስልጣን ለፍትህ ሚኒስትሩ ይሰጣል። የፖላንድ የፍትህ ስርዓት ማሻሻያዎች ተብለው በሀገሪቱ ምክር ቤት የጸደቁት እነዚህ ቁልፍ ህጎች በመላ ፖላንድ ለቀናት ሰላማዊ ሰልፎች ተካሂደውባቸዋል። ተቃውሞቹ ከፖላንዶቹ ከተሞች ከፓዝናን፣ ከሉብሊን እስከ ካራካው ግድናስክና ርዕሰ ከተማ ዋርሶ ድረስ ተቀጣጥለው ነበረ። የጠቅላይ ፍርድ ቤት ዳኞችን በመንግስት ተመራጮች ለመተካት የወጡትን ህጎች ተቀባይነት የሌላቸው ያሏቸው የፖላንድ ፕሬዝዳንት አንድሬ ዱዳ ውድቅ እንደሚያደርጓቸው ትናንት ተናግረዋል። በፖላንድ የጠቅላይ ፍርድ ቤት ዳኞቹም ሆነ አቃቤ ህግ እንደ ተቋም ስራቸውን በሚያካሄዱበት መንገድ ላይ እንደዚህ አይነት ተጽዕኖዎችን ማሳደሩ ታይቶ የማይታወቅ እንደሆነ አጽንኦት ልሰጥ እወዳለሁ። እናም ይህ ተቀባይነት የለውም፣ መወገድ አለበት ከሚሉት ጋር እስማማለሁ። ዱዳ የመንግስትን ድጋፍ ካገኙት ሶስት ህጎች መካከል ያልተቀበሏቸው ሁለቱ በሀገሪቱ ደህንነትና ፍትህን ያሰፍናሉ የሚል እምነት የላቸውም። በፖላንድ ለአቃቤ ህግ ይህን የመሰለ ሰፊ ስልጣን የመስጠት ልምድ እንደሌለ ያስታወሱት ዱዳ አሁን በጸደቀው ረቂቅ እንደማይስማሙ ግልጽ አድርገዋል። ሆኖም የሀገሪቱ የፍትህ ስርዓት መሻሻል እንዳለበት ግን አልካዱም። ህግ አውጪዎቹ ያቀረቧቸው ለውጦች ጨቋኝ ስርዓት እንዳይፈጥሩ ግን ስጋት አላቸው። የሰሞኑ ተቃውሞዎች እንደሚያሳዩት ለውጦቹ ህብረተሰቡን መከፋፈላቸው አይቀርም ያሉት ዱዳ በፍትህ ስርዓቱ ላይ ይደረግ የተ ባለው ለውጥ መንግስትን ከህብረተሰቡ መለየት የለበትም ብለዋል። ዱዳ እንደተናገሩት ለጠቅላይ ፍርድ ቤቱ ማሻሻያ ተብሎ የተረቀቀው ህግ ለምክር ቤቱ ከመመራቱ በፊት ለእርሳቸው አለመድረሱ ደግሞ ሌላው ችግር ነው። ጠቅላይ ፍርድ ቤትን የተመለከተው ረቂቅ ወደ ምክር ቤት ከመመራቱ በፊት ለእኔ ባለመቅረቡ አዝናለሁ። በዚህ ሳቢያም በእኔም ሆነ በሌሎች ጉዳዩ በሚመለከታቸው ወገኖች በኩል ምክክር ማካሄድ አልተቻለም። ስለዚህ የሚከተለው ውሳኔ ላይ ደርሻለሁ። ወደ ምክር ቤቱ ተመልሼ ጠቅላይ ፍርድ ቤቱንና ብሔራዊ የፍትህ ስርዓቱን የሚመለከቱትን ስርዓቶች ውድቅ አደርጋለሁ። ዱዳ እዚህ ውሳኔ ላይ ከመድረሳቸው በፊት በጉዳዩ ላይ ጠበቆችን፣ የማህበራዊ ጉዳይ አዋቂዎችን፣ ፖለቲከኞችንና የፍልስፍና ምሁራንን ጨምሮ ከብዙ ጠበብት ጋር መመካከራቸውን ተናግረዋል። ከሁሉም በላይ ግን ክቡር ፕሬዚዳንት፣ አቃቤ ሕግ ለማመን የሚያስቸግር ስልጣን በያዘበትና ሁሉንም ነገር ማድረግ በሚችልበት መንግስት ውስጥ ኖሬ ያለው ወደዚያ መንግስት መመለስ አልፈልግም ያሏቸው በጎርጎሮሳዩ 70ዎቹና 80ዎቹ ፀረ ኮሚኒስት ታጋይ የነበሩት ሶፊያ ሮማሴቭስካ ከፍተኛ ተጽዕኖ ሊያሳድሩባቸው እንደቻሉ ትናንት ተናግረዋል። ከትናንቱ የፕሬዝዳንት ዱዳ ውሳኔ በኋላ ወግ አጥባቂው የፖላንድ መንግስት የፕሬዝዳንቱን እርምጃ በመቃወም ማሻሻያዎቹን ተግባራዊ ከማድረግ ወደኋላ እንደማይል አስታውቋል። ጠቅላይ ሚኒስትር ቢያታ ሲዘድሎ በቴሌቪዥን ማምሻውን ለህዝባቸው ባሰሙት ንግግር ፕሬዝዳንቱ ማሻሻያዎቹ እንዲጓተቱ ቢያደርጉም ፓርቲያቸው የህግና የፍትህ ፓርቲ ለመጻሩ ፒአይኤስ የፍትህ ስርዓቱ ለውጥ እስኪደረግበት ድረስ ከእርምጃው ወደ ኋላ እንደማይል አስታውቀዋል። ለየጎዳናዎቹ ተቃውሞዎችና ለውጭ ተጽዕኖዎች አንንበረከክም። የፖለቲካና የግል ፍላጎቶቻችንን ወደ ጎን ትተን የፖላንድ ህዝብ ከእኛ የሚጠብቀው ላይ ማተኮር አለብን። የማይናጋ አብላጫ ድምፅ አለን። በተፈጠረው ጫና አንመራም። መርሃ ግብራችንን ከዳር እናደርሳለን። ተስፋ እንዳትቆርጡ ጠይቃለሁ። ቃል የገባንባቸውን ጉዳዮች እናሟላለን። ፖላንድን እንጠግናታለን። ጠቅላይ ሚኒስትሩ ይህም ቢሉም እንደገና ወደ ምክር ቤት የሚመሩት ማሻሻያዎቹ እንዲጸድቁ ከምክር ቤቱ አባላት የሶስት አምስተኛው ድምፅ መገኘት አለበት። ፒአይኤስ ደግሞ ይህን ያህል ድምፅ የለውም። ዱዳ ከባለሙያዎች ጋር ሰፊ ውይይት ካካሄዱ በኋላ የጠቅላይ ፍርድ ቤቱንና የፍትህ ምክር ቤቱን ማሻሻያ አዳዲስ ህጎች በሁለት ወር ጊዜ ውስጥ አርቅቀው እንደሚያቀርቡም ቃል ገብተዋል። የዱዳ እርምጃ ህጎቹን እንዲጥሉ ሲወተውቷቸው ከነበሩ የተቃዋሚ ፖለቲካ ፓርቲዎች አባላት አድናቆት ተችሮታል። ይሁንና ዱዳ ሶስተኛውንና የበታች ፍርድ ቤቶችን አሰራር የሚመለከተውን ህግ ማጽደቃቸውን ግን አልተቀበሉትም። ተቃዋሚዎች ፕሬዚዳንቱ ሶስተኛውንም ህግ ውድቅ እንዲያደርጉ ነበረ የሚፈልጉት። ሶስተኛው ህግ ለሀገሪቱ የፍትህ ሚኒስትር የፖላንድ የበታች ፍርድ ቤቶች ኃላፊዎችን መሾም የሚያስችል መብት ይሰጣል። የሲቪክ መድረክ የተባለው ተቃዋሚ ፓርቲ መሪ ግዤጎዥ ሴትና ፕሬዝዳንት ዱዳ አንድ ህግ መጣል ይቀርዎታል ሲሉ ጥሪ አስተላልፈው ነበረ። ከጥቂት ቀናት በፊት ይህ ህግ ቆሻሻ መጣያ ውስጥ ነው ብዬ ነበር፣ እናም ትክክል ነበርኩ። ሦስት ጊዜ ድምፅን በድምፅ መሻር የዚህ ቀውስ መፈክር ነው። በዚህም መጽናት አለብን። እናም ለፕሬዚደንቱ አንድ ውድቅ የሚያደርጉት ህግ እንደሚቀራቸው ዛሬ ልነግራቸው ፈልጋለሁ። ይህ የስር ፍርድ ቤቶችን የሚመለከት በጣም አስፈላጊ ህግ ነው፣ ምክንያቱም ህጉ አቃቤ ህግ ለሚሆነው የገዢው የህግና ፍትህ ፓርቲ ተወካይ ፖለቲከኛ ፍርድ ቤቶችን የማስተዳደር ኃላፊነትን እንዲይዙ ያደርጋልና፣ ይህ አደገኛ ነው። ኖቮቴስና ወይንም ዘመናዊ ፓርቲ የተባለው የሌላው ተቃዋሚ ፓርቲ የቀድሞ መሪ ሪሻርድ ፔትሩ የፕሬዝዳንት ዱዳን እርምጃ አድንቀው፣ ሆኖም የሶስተኛው ህግ አለመሻር ለሌባ ሌላ መንገድ እንደ መክፈት የሚቆጠር ነው ሲሉ ቅሬታቸውን ገልጸዋል። ፕሬዚደንቱ ከኃላፊነት ከኃላፊነታቸው የተወሰነውን ክፍል ተወጥተዋል። ሌቦች እንዳይገቡ እንዳደረገ ጠባቂ ነው የሰሩት። ሆኖም ሶስተኛውን ህግ አለመሻራቸው አሁንም ሌባው የጓሮ በሮችን መጠቀም ይችላል ማለት ነው። የፖላንድን የፍትህ ስርዓት የሚሰብረውን ሶስተኛውን ህግ ፕሬዚደንቱ እንዲሽሩት ጥሪ እናቀርባለን። የፖላንድን የፍትህ ስርዓት ነጻነት ይገድባሉ በሚል በሀገር ውስጥ ተከታታይ ተቃውሞዎች ሲካሄዱባቸው የቆዩት ረቂቅ ህጎቹ ከምዕራቡ ዓለምም ትችቶች ሲሰነዘሩባቸው፣ ማስጠንቀቂያዎችም ሲሰጡባቸው ነበረ። ፓርላማው ያጸደቃቸው ህጎች የቀኝ ክንፉን የፖላንድ መንግስት ከአውሮፓ ህብረትም ጋር አጋጅቷል። የአውሮፓ ህብረት ህጎቹን የዴሞክራሲያዊ ስርዓትን የተጠያቂነትና የሚዛናዊነትን አሰራር የሚጻረሩ በማለት አጣጥሏቸዋል። የአውሮፓ ህብረት ኮሚሽን በህጎቹ የተካተቱት ለውጦች በዚህ ሳምንት ካልተነሱ ፖላንድ ላይ ማዕቀቦችን እንደሚጥልባት አስጠንቅቆ ነበረ። የአውሮፓ ህብረት የመሪዎች ምክር ቤት ፕሬዝዳንት የቀድሞ የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ መንግስት በእቅዱ የሚጸና ከሆነ ሀገሪቱ ከአውሮፓ ህብረት ልትገለል እንደምትችል አስጠንቅቀው ነበረ። ህብረቱ የፖላንድን በህብረቱ ውስጥ የመምረጥ መብትን ሊነፈግ እንደሚችል ሲዝት ቆይቷል በሀገሪቱ የፍትህ ስርዓት ላይ እንደተቃጡ ጥቃቶች ከተቆጠሩት ሶስት ህጎች ዱዳ ሁለቱን መሻራቸው ከገዢው የህግና የፍትህ ፓርቲ በምህጻሩ ከፒአይኤስ መሪ ከያሮስላቭ ካዜንስኪ ጋር መለያየታቸውን በይፋ ያረጋግጣል ተብሏል። ዱዳ በጎርጎረሳዊ 2015 ዓ ም የገዢው ፓርቲ ፕሬዝዳንታዊ እጩ ሆነው የቀረቡት በካዚንስኪ ከተመረጡ በኋላ ነበረ። ከዚያን ጊዜ አንስቶም እስካሁን የፓርቲውን ወግ አጥባቂ ብሔራዊ አጀንዳ በታማኝነት በመደገፍ ፓርቲው የሚያወጣቸውን ህጎች ያለንዳች ተቃውሞ ሲያሳልፉ ቆይተዋል። ካዚንስኪ በአውሮፕላን አደጋ ከሞቱት ከቀድሞ የፖላንድ ፕሬዝዳንትና ከመንታ ወንድማቸው ሌህ ካዚንስኪ ጋር የፒአይኤስ መስራች ናቸው። ህጎቹን ህዝብ ሳይመክርባቸው የፖላንድ ፓርላማ እንዲያጸድቃቸው መደረጉ የዋርሳውን መንግስት በማን አለብኝነት አስወቅሶታል። በጎርጎሮሳዊ 2015 በተካሄደ ምርጫ 38 በመቶ ድምፅ አሸንፎ ስልጣን የያዘው የፖላንድ ገዢ ፓርቲ ፒአይኤስ ህጉን ካጸደቀ በኋላ ከአውሮፓ ህብረትና ከሰብአዊ መብት ተሟጋቾች ከባድ ወቀሳ ቢቀርብበትም ለመረጠው ህዝብ ታማኝ ሆኖ መቀጠሉን መርጧል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።